የኢትዮጵያ ሕዝባዊ አብዮታዊ ዴሞክራሲያዊ ግንባር ኢህአዴግ በኤርትራ የድንበር መካለል ጉዳይ የቀድሞውን ውሳኔ በመቀበሉ ተቃዋሚ የፖለቲካ ፓርቲዎች ጉዳዩን በማውገዝ ድምፃቸውን አሰምተዋል። ከዚህም አንደኛው የመላው የኢትዮጵያ አንድነት ድርጅት በመጻረ ቃሉ መኢአድ በዚህ ጉዳይ መግለጫ አውጥቷል። የወጣቶች ጉዳይ ኃላፊ በንባብ ካሰማው ወጣት ይበቃል ደሳለኝ የኢህአደግ ስራ አስፈጻሚ ኮሚቴ በአልጀርሱ ስምምነት መሰረት የተቋቋመው የድንበር ኮሚሽን የወሰነውን ውሳኔ ያለ አንዳች ቅድመ ሁኔታ እንደሚቀበል መግለጫ አውጥቷል። በስምምነቱ ወቅት አሰብን ለማስመለስ ሲቻል ጭራሹን ተጨማሪ የኢትዮጵያ ድንበር ወደ ኤርትራ እንዲሰጥ ተወሰነ። በምንም መስፈርት በኤርትራና በኢትዮጵያ መካከል ያለውን ቀውስ የሚፈታ ሳይሆን እንደውም የሚያባብስ መሆኑ የኢትዮጵያን መሬት ቆርሶ ለመስጠት የሚደረግ ስምምነት እንዲቆም አጥብቀን እንጠይቃለን። ይህንን ውሳኔ በመለከት የፖለቲካ ተቃዋሚው መያድ በአምስት ነጥቦች ያስቀመጣቸው ነጥቦችን ዘርዝሮታል። ይህ በዚህ ላይ እንዳለ የአልጀርሱ ውሳኔ ይግባኝ የማይባልበት በመሆኑ የህዝቡ ጥያቄ ይህ አይደለም፣ ከዚህ ውጭ ነው በማለት የአመራር አባሉ እና የህዝብ ግንኙነቱ ኃላፊ በአቶ ሙልጌታ አበበ በኩል ያብራሩት ቅድመ ሁኔታ እንኳን አላስቀመጡም። በሰጥቶ መቀበል እንኳን ሐሳብ ወይም መርህ ባድሜ ሲሄድ አገሪቱ የወደብ ተጠቃሚ አሰብ ለኢትዮጵያ የሚሆንበት አግባብነት እንኳን ለመነጋገር ያልተከፈተ መድረክ ያለምንም ቅድመ ሁኔታ የሚለው ተገቢነት ያለው አይደለም። አይደለምና ከዚህ አግባብ የሚጠይቁት ኢትዮጵያውያን ትክክለኛ ጥያቄ ነው። ድርጅታችንም ከእነዚህ ኢትዮጵያውያን ጎን ይቆማል ብለን እናምናለን። በባድመና በአካባቢው ቀደምም ሲል ሆነ አሁንም የሚኖሩት ኢትዮጵያውያን ናቸው በማለት ያሰመሩበት የሚያድ ፕሬዚዳንት ዶክተር በዛብህ ደምሴ ናቸው። እዛ አካባቢ ያለው ቦታ ኢትዮጵያዊ ስለሆነ ማንኛውም ኢትዮጵያዊ ነው። የዛ አካባቢ ሰዎች ብቻ ሰልፍ የሚወጡበት ምንም ምክንያት የለውም። ይሄንን ጉዳይ በተመለከተ የመላው ኢትዮጵያ አንድነት ድርጅት የዛ አካባቢ ሰዎች የሚያደርጉትን ትግል ሁሉ በሙሉ ልቡ ነው የሚደግፈው። ምክንያቱም ያ ቦታ የዛሬ 20 ዓመትም ከዚህ በፊት ኢትዮጵያውያኖች ነን ብለው ሲጮሁ ነበረ። ምንጊዜም ኤርትራውያኖች አይደለንም ብለው ሲጮሁ የነበሩ ናቸው። ኤርትራም የኢትዮጵያ አካል የነበረች ነች። ፓርቲያችን ምንጊዜም ከነዚህ ሰዎች ጋር ቆሞ ለመታገል ዝግጁ መሆኑን ለመጥቀስ ነው የምወደው። የመገነጣጠሉን ነገር የሽግግር መንግስቱ ሲቋቋም የተለያዩ ፓርቲዎች እዛ ስብሰባ ላይ ተገኝተው ነበር። የተቃወሙት ፕሮፌሰር አስራት ወልደየስ ብቻ ናቸው የተቃወሙት። እዚህ የተቀመጥነው ሰዎች ኢትዮጵያን ለማፈራረስ ህዝቡ ማንዴት አልሰጠንም ብለው ነው። ይህንን የአልጀርሱን ውሳኔ በሚመለከት በይበልጥ ለማብራራት የተመለሱበት አቶ ሙሉጌታ አበበ፣ አንድ ሀገር በጭፍን የተወሰነን ውሳኔ የመቀበል ግዴታ የለባትም። ከዚህ አግባብ መጤን አለበት የምንለው ይህን ነው። ውሳኔውን መያድ አይቀበለውም። አበክሮም ስንቃወም የነበረ ነው። በፍርድ ቤት ሂደትም ስንቃወም የነበረ ነው። ያኔም ተወስኖልናል ብለው የአድግ መሪዎች በየሜዳው ሲያስጨፍሩ፣ ህዝብ ሰላማዊ ሰልፍ ሲያስወጡ መያድ በትክክለኛው መንገድ ውሳኔው አልተወሰ ያልተወሰነም ለዚች ሀገር የሚጠቅም አይደለም። ክርክሩም ተገቢ አልነበረም፣ አካሄዱ ትክክል አልነበረም ብለን ከህዝብ ጋር ሆነን ስንቃወም የነበርን ስለሆነ አሁንም ፓርቲያችን ይህንን አይቀበልም፣ ለማለት ነው። ወደ ራሳቸው የሚመለሱ ከሆነ አሰብን የመጠየቅ ህጋዊ መሰረትም በአውሮፓ ስምምነትም በአፍሪካ ስምምነትም በስልሳ አራቱ በጸደቀው ስምምነት መሰረት ኢትዮጵያ የመጠየቅ ሙሉ መብት አላት። የኤርትራ ሆኖ አያውቅም የሚል ነው ፓርቲያችን አቋም ያለው፣ ስንጠይቅም ስንጮበት የቆየ ነው። ጌታቸው ተድላይ ል ጊዮርጊስ ለዶችቬል ራዲዮ ከአዲስ አበባ